ጤናና አካባቢ በሐምሌ ወር ማለቂያ ባሉት ቀናት በዓለም አቀፍ ደረጃ ሰዎች ስለ ሄፕታይተስ ግንዛቤ እንዲያገኙ ቅስቀሳ ተደርጓል። በወቅቱ የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በትዊተር ባስተላለፉት ጥሪ ምንም እንኳን በሽታው በመላው ዓለም 325 ሚሊዮን ሰዎችን መያዙ ቢታወቅም አሁንም ግን ከአስሩ ሰዎች ስምንቱ ተገቢውን ምርመራና ሕክምና ማግኘት አለመቻላቸውን አመልክተዋል። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ፣ ከአንድ አድማጫችን የተላከልንን ጥያቄ መነሻ በማድረግ የህክምና ባለሙያዎች ሄፕታይተስ ስለሚሉት የጉበት የጤና እክልና ሕክምናው ጥቂት መረጃ እናካፍላችሁ። አብረን እንቆይ። ሄፕታይትስ በየአመቱ 1.3 ሚሊየን ህዝብ እንደሚገድል ባለፈው ሐምሌ 21 ቀን 2011 ዓ ም ስለ በሽታው ግንዛቤ ለመስጠት የተሰራጨው መረጃ ያመለክታል። በሽታውን አስቀድሞ መከላከልም ሆነ ታክሞ መዳን እንደሚቻል የዓለም የጤና ድርጅት ዋና ዳይሬክተር በዕለቱ ያስተላለፉት መልእክት አመላካች ነው። ዶክተር ቴዎድሮስ አድሃኖም በትዊተር የጽሁፍና የቪዲዮ መልእክታቸው ሀገራት ለዚህ በሽታ የሚደረገው ምርመራም ሆነ ሕክምና በጤና አገልግሎት ማዕቀፋቸው በማካተት ትኩረት እንዲሰጡት አሳስበዋል። በዚህ አመት ስለዚህ ድምፅ አልባ ገዳይ በሽታ ከዓለም የጤና ድርጅት የተሰጠውን ማብራሪያ መስማታቸውን የነገሩን አበራ እያዩ የተባሉ አድማጭ እስካሁን መድኃኒት ማግኘት እንዳልቻሉ በመግለጽ ሐኪም እንድንጠይቅላቸው ስለ ጤና ችግራቸው እንዲገልጸውልናል። እኔ አብዛኛውን ከሊቢያም ነበርኩኝ እና ከሊቢያ ከተመለስኩ በኋላ በካርቱም አይኦም ድርጅት ላይ ቆይቻለሁ። ከዛ ስቆይ ደግሞ የጊዜያዊ አበረታሻ መድኃኒት ነው እስኪሰጡኝ የቆዩት። ምርመራ ተደርጎሎት ይቅርታ፣ ምርመራ ተደርጎሎት በሽታውን አውቀው ከሆነ የትኛው አይነት ነው ተብለዋል? ባይታቲፕስ ነው ብለውኛል ያው አሁን ግን እስካሁን ቢ ነበረ አሁን ላይ ያው ወደ ሲ ላይ እየደረሰ ነው ምናምን ብለውኛል ወደ ሶስት ሺ አምሳ ፐርሰንት ደርሷል ከፍታው እና ያን ታደር ቆይቼ አሁን መልሶ ማቋቋም ብለ ወደ አገር መልሶ ካመጡም በኋላ አሁን በሀምሌ አስራ አምስት እንደ ኢትዮጵያ አቆጣጠር ማለት ነው ኢትዮጵያ የገባነ እና ከዛ ከገባን በኋላም ደግሞ ትጠይቃቸው ያንተ ሊድን አይችልም ከሰው ወደ ሰው የመተላለፍ አቅም ስላለው ያው ጥንቃቄ አድርገህ ራሱን ችለን ለመኖር ነው ያሉት። መንቀሳቀሻም ያው አቅም የለኝም። ጊዜያዊ በስድስት ወርም በአምስት ወርም ቸክ እያረግ ያው መድኃኒቱን ምናልባት ከተገኘ እሱ እንደምናመቻችልህ እንችላለን ብለው ከዛ ው ወደ ተወለስበት ቦታ ያው ሸኝተውኛል። አሁን ከግራ ሆዴ ላይ ጣፍሳም ያው የማበጥ ባህሪ ያለው የማንቀሳቀስም እንትን አሁን እየተሳነኝ ያለው የአድማጫችንን ጥያቄ መነሻ በማድረግ የሁልጊዜ ተባባሪያችን የሆኑትን የውስጥ ደዌ ከፍተኛ ሐኪምና አዲስ አበባ ላይ በግል የሕክምና አገልግሎት የሚሰጡት ዶክተር ቶሌራ ወልደየስን ጠየቅን። ዶክተር ቶሌራ ስለ በሽታው ምንነትና የምርመራ ሂደት በማብራራት ጀመሩ። እሺ፣ ሰዋይ ስለ ጥያቄው አመሰግናለሁ። ሄፓታይቲስ እንግዲህ በብዙ ነገሮች ነው የሚከሰተው። ወደ ሰውዬ ጥያቄ ከመሄዳችን በፊት ሄፓታይትስ በመርዛማ ነገሮች ሊመጣ ይችላል። ለምሳሌ አብዛኛውን ጊዜ ሄፓታይትስ የሚያመጡ ነገሮች መድኃኒቶች ናቸው። መድኃኒቶች፣ ማንኛውም መድኃኒት ሄፓታይትስ ሊያመጣ ይችላል። በተለይ የኤች አይ ቪ መድኃኒቶች፣ ለቲቪ የሚወሰዱ መድኃኒቶች ሄፓታይትስ ያመጣሉ። እና ብዙ ነገሮች ከኢንፌክሽን ውጭ ሄፓታይትስ የሚያመጡ አሉ። በኢንፌክሽን ምክንያት የሚመጣ ሄፓታይትስ በአብዛኛውም ጊዜ ሄፐታይቲስ ኤ የሚባለው እሱ ወደ ክሮኒክ አይሄድም። በጊዜው እርዳታ ከተደረገ የሚጠፋ የኢንፌክሽን አይነት ነው። ሄፐታይቲስ ቢ አሁን ጠያቂያችን እንዳሉ ሌላው ነው። ሄፐታይቲስ ሲ እንደዚሁ ሄፐታይቲስ የሚያመጣ ቫይረስ ነው። ሄፐታይቲስ ዲ ሄፐታይቲስ ቢ ላይ ተጨምረው የሚያመጣ ቫይረስ ነው። ወደ ጥያቄው ስንመለስ በጣም በርካታ ሰዎች በሄፐታይቲስ ቢ እያዝ አሉ። እንደምናውቀው ሄፐታይቲስ በአብዛ በዛን ጊዜ በወሲብ የሚመጣ ኢንፌክሽን ነው። አልፎ አልፎ ሄፓታይተስ ቢ ያለው ደም ለሌላው ከሰጠ በዚህም ሊተላለፍ ይችላል። ሄፓታይተስ ቢ አብዛኛውን ጊዜ ጉበትን የማጥቃት ሁኔታ ሊያስከትል ይችላል፣ ወይም ደግሞ ለረጅም ጊዜ ምንም ጉበትን ሳያጠቃ ሊቆይ ይችላል። አክቲቭ እና ኢንአክቲቭ ሄፓታይተስ ነው የምንለው። ችግሩ አክቲቭ በሚሆንበት ጊዜ፣ ጉበትን በሚያጠቃበት ጊዜ ታማሚ ላይ ሄፓቲክ ፌ የምንለው ጉበቱ ስራ ሊያቆም እስከሚችል ድረስ ወይም ደግሞ ሌላ ኮምፕሊኬሽን ለምሳሌ ጉበቱ ካንሰር ሊቀጥል እስከሚችል ድረስ ሊደርስ ይችላል በጥቂት ሰዎች ላይ። ስለዚህ ሂፐታይቲስ ቢ የያዘው ሰው አንደኛ ህክምናው ሄፐታቲስ ቢው ጉበትን አጥቅተዋል ወይ ምን ደረጃ ጉበት ደርሶ መድሀኒት ያስፈልገዋል ወይ በምን ክትትል ይደረግላቸዋል አንደኛ የሚታየው ሄፐታቲስ ቢ ቫይረስ በኢንተርናሽናል ምርመራ ውስጥ መጠኑ ይገመታል ለምሳሌ ከሀያ ሺ በታች ከሆነ ሰውየው ክትትል ይደረግለታል ከዛ በኋላ ቀጠሮ ይሰጠዋል ይህም ብቻ አይደለም የጉበት ኢንዛይም የምንላቸው ኢንዛይሞች አሉ በተለይ ኤስጂፒቲ ለምሳሌ ኤንዛይም አለ እና ይህን ኤንዛይም ከሁለት እጥፍ በላይ ማለግ አለበት፣ ሰውየውን ህክምና ለማግኘት ማለት ነው። መድኃኒቱን ለማሰብ ኤንዛይሙ ከፍ ባለ ጊዜ ነው ይሄ መድኃኒት የሚሰጠው የሚሰራው። ስለዚህ እንደዚህ ነገሮች ሰውዬ በወራት እየተቀጠለ እየተቀጠለ ይህ ነገር ክ ይደረጋል። ጠያቂያችን የጤና ችግራቸው ከሄፕታይተስ ቢ ወደ ሲ መሸጋገሩ ተነግሮኛል ይላሉ። የውስጥ ደዌ ከፍተኛ ሐኪም ዶክተር ቶሌራ ግን ሄፕታይተስ ቢ ወደ ሲ አይለወጥም ነው የሚሉት። ሄፐታይቲስ ወደ ሄፐታይቲስ ሲ አይለወጥም። ሄፐታይቲስ ቢ ራሱን የቻለ ሄፐታይቲስ ቢ ነው። ሄፐታይቲስ ሲል ደግሞ ራሱን የቻለ የጉበት ችግር የሚያመጣ ኢንፌክሽን ነው። ወደ ካንሰር ሊለወጥ ይችላል፣ በስተመጨረሻ ጥቂት ሰዎች ላይ። ወደ ሄፐታይቲስ ሲ ግን አይለወጥም። ለሄፕታይተስ ቢ ሕክምና ለማግኘት አስቀድሞ የቫይረሱ ወይም የተዋሲው መጠን መታወቅ እንዳለበት ያም በዓለም አቀፍ መለኪያ 20ሺ ከደረሰ በተጨማሪም የጉበት ኢንዛይም ምርመራ መደረግ እንዳለበት ነው። ዶክተር ቶሌራ ያስረዱት መድኃኒቱን ለማግኘት ቀላል እንዳልሆነም አጽንኦት ሰጥተዋል። እኛ ሀገር እንዴት ነው? ምክንያቱም በአብዛኛው ጊዜ ይሄ ነገር መድኃኒቱን ለማግኘት ብዙ ወጪ የሚያስፈልገው ነው። ምክንያቱም አንድ ሰው አክሞች ሌላውን ሰው አክከይ። ስለዚህ እኔ በቅርብ ጊዜ ያለኝ ኢንፎርሜሽን በአገር ደረጃ አሁን ክራይቴራን አንድ ታካሚ ካሟላ መድኃኒቱ ይሰጠው አይሰጥተው አላውቅም። ቀደም ሲሉ ከባ ድረን ብዙ ሰው ስለሆነ የነዛ ሰዎች የሚያገኙት መንገድ ካለ ሰው የሚያገኙት አይነት መንገድ ነው የሚሆነው። ይሄ መድኃኒት ኤች አይ ቪ መድኃኒቷን ይመሳሰላል። ኤች አይ ቪ የምንሰጠው መድኃኒት አይነት ነው። ያኛው ቫይረስ ነው፣ ይህም ቫይረስ ነው። አዳንቶች በሚገርሚ አንድ ናቸው እና ስለዚህ አገሪቷ ሁለቱንም ለማስኬት ትንሽ አቂም ፈልገ። ስለዚህ አሁን ያለውን ሁኔታ እኔም አላውቅም፣ ሊነግርሽ አልችልም። እሳቸው እንደሚሉት ጉበት ከፍተኛ ጉዳት እስኪደርስበት አይጠበቅም። ቀደም ሲል በገለጹት መሰረት አስፈላጊው ምርመራ ተካሂዶ መድኃኒቱ ሊሰጥ ግድ ነው። ለምርመራው ከጉበቱ ናሙና ሁሉ ተወስዶ የደረሰበት ደረጃ መታወቅ እንደሚኖርበትም አመልክተዋል። ጠያቂያችን በተደረገላቸው ምርመራ ወደ ሶስት ሺ ሃምሳ ደርሷል የተባለ ነገር እንዳለ ጠቅሰውልናል። ከዚህ ተነስቶ ስለ ህክምናቸው ምን ማለት ይቻላል ይሄ እንትን አይደለም ይሄ ክትትል ነው የሚያስፈልጋቸው ከሀያ ከሀያ ሺህ በላይ መሆን አለበት እኔ እስከማውቀው ድረስ እና መድኃኒቱን ለማግኘት ማለት ነው አዎ መድኃኒት ለመጀመር ከሀያ ሺህ በላይ መሆን አለበት ኤንዛይሙ ደግሞ ይሄ ኤስጂፒ የሚባል አለ ወይም ኤኤልቲ የምንለው ኤንዛይም አለ እሱ ሁለት ቱን በላይ መሆን አለበት እንዳሉኝ ከሆነ በአይኦኤም ስር ነበረ ህክምናውን ያገኙ የነበረው በየስድስት ወሩ መተህ ቼክ አድርግ ያሉኝ ነው የሚሉት እና አሁን እሳቸው እንዴት ነው ይሄንን ጤናቸውን ማስተካከል የሚችሉት? እብጠት ጀምሯል ይላሉ፣ አቅምም እያነሰኝ ነው አሁን ይላሉ። ምንድን ነው ሊመክሯቸው የሚችሉት? ዋናው ይሄ የጉበት ችግር እንግዲህ መጥተዋል። አንድ እብጠቱም ሌሎችም ኮምፕሊኬሽኖች እንዳልኩ ይከተላሉ። ኢታምም አንዱ ዊትነስ በቃ ሄት ጉበት የያዘው ሰው አንዱ ይሄ ነው። ብዙ የሚዛቡ ነገሮች ይኖራሉ። እንቅልፍ ላይ ልዛባባቸው ይችላሉ። በዋናኛነት ግን በየስድስት ወሩ ይከታተሉ ማለት አሁን ያልኩሽን የቫይረሱን መጠን ለመቆጣጠር ስባሎ ስለዚህ እሳቸው ያንን ክትትል ማቋረጥ የለባቸው። ሁፈቶቹ ምናምኖቹም አሉ መድኃኒቶች ለድካምም እንደዚህ መረዳትም አለባቸው ይ በሽታው ጠባይም እንዴት ድካም ሊያስከትል እንደሚችል እና በተለይ ሌላ ሌላውን ነገር ደግሞ በመጀመሪያ የምንበክለው ሄፐታይትስ ቢ ሆኔት ያለው ሰው አልኮልም ማስወገድ አለበት። የሚበሏቸውም ምግቦች ከሀኪሙ ጋር በመመካከል በቀጠሮ ቸው መመላለስ እና ከራጨራ ባስገደደ ጊዜ መድኃኒቱን የሚያገኙበት መንገድ መጠበቅ አለባቸው ነው ምለው። እብጠትም ጀምሯል አሁን ይላሉ። ጉበት ምን ደረጃ ሲደርስ ነው የሚያብጠው ማለት ይቻላል? እብጠት እንግዲህ ያው አንዱ ኢንቲፊኬሽን ነው ሊቨር ሲሮሲስ ነው የምንለው። ይህንን ሰውነት ያብጣል፣ ሆዴ አብጣል፣ እግር ያብጣል፣ ጉበቱን ራሱ ያብጣል። ይህ ብቻ አይደለም፣ ይሄ ሆድ ውስጥ የሚሞላ ውሃ ከጉበት የተነሳ ማለት ነው። ኢንፌክሽንም ልፈጥር ይችላል። ምን አይነት መድኃኒት ብንጠቀም ነው ሰውየው ልብስ አይጎዳ ይህን ይጠት እየቀነሰ ነው የምንለው ብለውም እሳቸውን የሚከታተሉ ሐኪሞች ያውቃሉ። መድኃኒቶች አሉ ጠሱን ለመቀነስ። ለምሳሌ መድማት ነገር ሊዞር ይችላል ጉበት ትልቁ ከሰውነታችን ውስጥ ያሉትን ማናቸውንም ነገሮች ወደ እንትን የሚለውጥ ወቅጦ ነው። ስለዚህ እነዚህ ነገሮች ሰውነታችን ውስጥ መዛማ ነው የሚሆኑ ጉበት ራሱ ካለወጣቸው ስለዚህ እነዛ ነገሮች ራሱ ወደ ሌላም ወደ ነርቭም ወደ አእምሮ ሄዶ ታዛው የበለጠ እንትን ሊያደርጉ ይችላሉ። የዓለም የጤና ድርጅት ዋና ዳይሬክተር ሰዎች መዳም በሚችል በዚህ በሽታ ህይወታቸውን እንዳይቀጠፍ ክትባት እንዲያገኙ ያስፈልጋል፣ ያሉትን የገንዘብ መጠን ለለጋሾች አቅርበዋል። ክትባቱ እንዴት ይሆን የሚገኘው? ኢትዮጵያ ውስጥ አለ ይሆን? አዎ ክትባት አለ። ክትባቱ ምንድን ነው? እኔም አሁን የራሴ ክሊኒክ በምሰራበት ጊዜ ማንኛውም ሰው ሊከተብ ይችላል። ማንኛውም ሰው ሊከተብ ይችላል ሲባል መጀመሪያ ቴስት ይደረጋል። ሄፓታይቲስ ቢ ራሱ አለ ወይስ የለውም። ሄፓታይቲስ ቢ ከሌለው ነው ክትባት የሚደረግለት። ስለዚህ ሌሎች ደግሞ ሄፓታይቲስ ቢ ክትባት የሚያስፈልጋቸው ሰዎች አሉ። ለምሳሌ በዲያሊሲስ ላይ ያሉ ኩላሊት ችግር ኖሯቸው ወይም ወይም ደግሞ የጤና ባለሙያዎች ወይም ደግሞ በግሩፕ የሚኖሩ ሰዎች ወይም ደግሞ የኤችአይቪ ህመምተኞች እነዚህ በመጀመሪያ ደረጃ ሄፓታይቲስ ቢ ኔጋቲቭ ከሆኑ ለነዚህ ሰዎች ክትባት ይሰጣል። አለኛ ሀገር መድኃኒቱን ፋርማሲ ውስጥ መልተዋል። እንደው በአጠቃላይ ግን ብዙ ሰው ስለዚህ ህመም ብዙም የሚረዳው ነገር ያለ አይመስልም። የወፍ በሽታ ተብሎ ባህላዊ ሕክምና እንደሚደረግ ነው እና ምንድን ነው ማድረግ ያለባቸው ሰዎች ስለዚህ በሽታ አስቀድመው ማወቅ የሚገባቸው ምልክቶች አሉ ወይ? አዎ ሸዋዬ፣ ብዙውን ጊዜ የወፍ በሽታ ነው የሚባለው በእኛ ሀገር፣ ያ ምልክት እንግዲህ በአብዛኛውን ጊዜ አይን ቢጫ ያደርጋል። ሽንት ወደ ሻይ መልክ ይለወጣል። ከዛ በኋላ ዲካ ምናምን ማስታወቅ በቀኝ በኩል ህመም ይከተላል። በዛን ጊዜ ሰዎች የወፍ በሽታ ይላሉ። ቅድም እንዳሹ የባህል መድኃኒት ነው የሚወዱ ያ ደግሞ በጣም መጥፎ ነው ምክንያቱም የሚያቀርቡበት መርድ ከሚሆኑት አንዱ የባህል መድኃኒቶች ናቸው። እና በእንቅርት ላይ ጆሮ ደግፍ ማለት ነው። የባሰውኑ ጉበታቸውን ያበላሻሉ። ስለዚህ እነዚህ ምልክቶች በታዩ ጊዜ ወደ ሕክምና መስታ ሄዶ መመርመር አለባቸው። አንዳንድ ጊዜ ደግሞ ይገርምሻል ሄፓታይቲሶች ሲይዙ ራሱ እነዚህ ምልክቶችም ላይኖሩ ይችላሉ። ስለዚህ ለማንኛውም ሕክምና በጤና ተቋም በሚሆኑበት ጊዜ ሰዎች እነዚህ ሄፓታይተስ ሄፓታይተስ ቴስት እንዲደረግላቸው ቢጠይቁ መልካም። መልካም የተከበሩ አድማጭ፣ ከውስጥ ደዌ ከፍተኛ ሐኪሙ ከዶክተር ቶሌራ ወልደየስ ማብራሪያ በቂ መረጃ እንዳገኙ ተስፋ እናደርጋለን። መድኃኒት ያላገኙበትን ምክንያትም ተረድተዋል ብለን እንገምታለን። የህክምና ክትትል ማድረገውን ግን ይቀጥሉ። ጤናውን እንዲመለስ እንመኛለን። ለማብራሪያው ዶክተር ቶሌራን በማመስገን ለለቱ ያልነውን በዚሁ እናብቃ። አስተያየት ጥቆማችሁ ኃይለየን ሸዋየ ልገሰነኝ። ሰላም ሁኑ።